The voice of America. በሚኒስትሮች ምክር ቤት የወጣውና ለኢትዮጵያ ፓርላማ የቀረበው የአስቸኳይ ጊዜ አዋጅ ዛሬ ያልተለመደ ከሚባል ሰፊ ተቃውሞ ጋር ጸድቋል። የድምፅ አሰጣጡ በአራቱ የኢህአደግ አባል ድርጅቶች መካከል ያለውን ልዩነት አደባባይ ያወጣ እንደሆነ የገለጹም አሉ። የኦሮሚያን ክልል የሚወክሉ ዘጠና አምስት የፓርላማ አባላት የአዋጁን መጽደቅ አልደገፉም። 88ቱ ተቃውመዋል፣ ሰባቱ ደግሞ ድምጸ ተአቅቦ አድርገዋል። ዛሬ በኢትዮጵያ የሕዝብ ተወካዮች ምክር ቤት የተካሄደውን ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን ዘግቧል። በምክር ቤቱ አሰራርና አባላት ነ ጓደም በአንቀጽ ሁለት ንዑስ አንቀጽ ሶስት መሠረት ምልአተ ጉባኤው ተሟልቷል። ዛሬ በኢትዮጵያ ፓርላማ የሆነው ባለፉት 26 ዓመታት ያልታየ ነው። ስብሰባውን ለመዘገብ በስፍራው ከነበሩ የመገናኛ ብዙሃን ባለሙያዎች አንዳንዶቹም ታሪክ እያየን ነው ሲሉ ተደምጠዋል። ኢህአዴግ በሚመራው መንግስት የቀረበ አዋጅ አባላቱ በሆኑ የምክር ቤት ተመራጮች ይህንን ያህል የተቃውሞ ድምፅ ሲመዘገብበት አይታወሰም። ስብሰባው የተጀመረው ሕገ መንግስቱንና ሕገ መንግስታዊ ስርዓቱን ለመከላከል በሚል የካቲት ዘጠኝ ሁለት ሺ አስር በሚኒስትሮች ምክር ቤት የወጣው አዋጅ ይዘትና አስፈላጊነት በፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባዬ ከተብራራ በኋላ ነው። ይህንን ተከትሎ ማብራሪያ የሚሹ ጥያቄዎችና አስተያየቶች ከአባላቱ ሲሰነዘሩ አዋጁን የሚቃወሙት ቁጥር እንደዚህ የበዛ እንደሚሆን ምልክቶች አልነበሩም። የመጀመሪያው ምልክት የታየውም ድምፅ ከመስጠትና ከመቁጠር ይልቅ አዋጁን በተባበረ ድምፅ ማለትም በአክላሜሽን እናጽድቀው በሚል ከአፈ ጉባኤ አባዱላ ገመዳ የተሰነዘረው ሀሳብ ተቀባይነት ሲያጣ ነው። በተባበረ ድምፅ የማዝደቅንም በድምፅ የማዝደቅንም ይጠቀማል እና በተባበረ ድምፅ የምናጸድቅበት ሁኔታ ቢኖር የሚል ሀሳብ ለማቅረብ እፈልጋለሁ። በድምፅ እንሂድ ጥሩ እናም ወደ ድምፅ ቆጠራ ተገባና አዋጁ ማለፉ በአፈ ጉባኤ አባዱላ ገመዳ ተገለጸ። ከምክር ቤቱ አባላት በአጠቃላይ ስምንት አባላት በሕይወት ያሌሉ በተለያየ ምክንያት ምክር ቤቱ ስራ ላይ በጠቅላላ ያልተገ የማይገኙ ቀንሶ የምክር ቤቱ አባላት አሁን ያሉት ማለትም በአጠቃላይ ያለ የምክር ቤት አባል አምስት መቶ ሰላሳ ዘጠኝ ነው። ከዚህ ከ539 አዋጁ መሰረት ሁለት ሶስተኛው 339 ነው። አሁን የተገኘው የድጋፍ ድምጽ 346፣ ተቃውሞ 88 ድምፅ ተቅቦ ሰባት ነው። አዋጁ በሁለት ሶስተኛ ድምጽ ተደግፎ አልፏል። አዋጁ መጽደቁን ከደገፉት የፓርላማ አባላት አብዛኛዎቹ እንደዚህ በጭብጨባ ጭምር ድጋፋቸውን ገልጸዋል። የፓርላማው አባላት ከሆኑ የኦሮሚያ ክልል ተመራጮች ግን የአብዛኛዎቹን ድጋፍ አላገኝም። በአፈጉባኤው እንደተገለጸውም ሰማንያ ስምንቱ ተቃውመዋል፣ ሰባቱ ደግሞ ድምፀ ተአቅቦ አድርገዋል። አንዳንዶቹ በሰጧቸው አስተያየቶች የተመረጡበት አካባቢ ሕዝብ በአዋጁ ላይ ያለውን ስጋት ገልጸው ነበር። ከምዕራብ ሸዋ ጅባትና ኖኖ የምርጫ ክልል የመጡ የፓርላማ አባል ይህንን ያብራሩት ባለፈው የአስቸኳይ ጊዜ አዋጅ ወቅት ታዩ ያሏቸውን ችግሮች በማስታወስ ጭምር ነው። በዚያን ወቅት አንዳንድ የጸጥታ ኃይሎች ከህግና ስርዓት ውጪ የሰብአዊና ዲሞክራሲያዊ መብቶችን ጥሰዋል ነው ያሉት። በህብረተሰቡ ላይ አደረሱ ያሏቸውን ሌሎች በደሎችም ጠቃቅሰዋል። በአሁኑ አዋጅ አስፈላጊነት ላይ ከአካባቢው ህብረተሰብ ጋር መወያየታቸውን በመግለጽም ተነሱ ያሏቸውን ስጋቶች አብራርተዋል። ከዚህ በመነሳት ህዝባችን ስጋት አለው ማለት ነው። ለምሳሌ በምዕራብ ሸዋ በኔ ምርጫ ክልል በጅባትና በኖን ነው። ከህዝብ ጋር ባደረግኩት ውይይት ከክልል መንግስትና ከድርጅቱ ጋር እጅና ጓንት ሆነን ሰላማችንን በማረጋገጥ ላይ ነን ያለነው። የተፈጠረ ችግር የለም ቢኖርም፣ ከአቅማችን በላይ አይደለም። ስለዚህ ይሄ አዋጅ ሊጎዳን ስለሚችል ምን ዋስትና አለን? ዋስትና የሚወስድ አካል ለሰብአዊ መብታችን ለዲሞክራሲ መብታችን መከበር ማን ነው ኃላፊነቱን የሚወስደው? ከትላንት የባሰ ችግር ቢፈጠርስ የሚል ነው እንደ ምራሽዋም በብዙ ወረዳዎች ላይ ሲነሱ የቆዩት ማለት ነው። ስለዚህ ዳግም እነዛ ችግሮች ላለመፈጠራቸው ያ ችግር በህብረተሰቡ ላይ ላይደርስ ምን ዋስትና አለ? ህብረተሰቡ ባልተቀበለበት ሁኔታ አዋጁ እንዴት ተግባራዊ ሊደረግ ይችላል? የሚሉ ጥያቄዎች መነሳታቸውንም ተናግረዋል። አዋጅን ተግባራዊ የሚያደርገው ህዝብ ነው። አዋጅ በህዝብ ተቀባይነት ሲያገኝ ውጤታማ ይሆናል። የታሰበው ነገር ችኬተማ ይሆናል ማለት ነው። ከዚህ አንፃር ህዝቡ በቂ ግንዛቤ ባላገኘበትና የትላንትና በደል ይደርስብኛል ብሎ ስጋት ላይ ባለበት ሁኔታ እንዴት ሊተገበር ታሰበ? ከምስራቅ ወለጋ የመጡ የፓርላማ አባል ደግሞ ከወዲሁ እየታዩ ያሉ ምልክቶች እንደሚያሳስቡ ተናግረዋል። የዞኑ ምክትል አስተዳዳሪና የከተማው ከንቲባ መታሰራቸውን በመግለጽ እናም ዛሬ የአስቸኳይ ጊዜ አዋጁ የጸደቀበት ሁኔታ የተለያዩ ትንታኔዎችን የሚጋብዝ ነው። የገዢው ፓርቲ ተመራጮች አንድን አዋጅ በተመለከተ ተመሳሳይ አቋም አለማንጸባረቃቸው ብቻ አይደለም፣ ተቃውሞው የመጣው ከአራቱ የኢህአዴግ አባል ድርጅቶች ከአንዱ ማለትም ከኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ ብቻ መሆኑም ሌላ ሰፊ እንድምታ ያለው ነው። የዚህ ፓርቲ ከፍተኛ አመራርና የፓርላማ አባል የነበሩት የቀድሞው የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳ ይህንኑን የሚያብራሩት እኔ ይህንን ያህል የድምጽ ልዩነት የተከሰተበት ሁኔታ በእውነቱ ለማስታወስ አልችልም። ቆይቷል፣ ጊዜው በተለይ ደግሞ ከ وفارتي هندني احد سوق تقع በመካከላቸው ሲሉ ዶክተር ነጋሶ በእነማን መካከል ማለት ህይወት ነው። አምስቱ የወዴድ አባላት ከሆኑ ወይስ አልተካሄደም? ምላቅም ያም ቢሆን ስቲል አሁንም ጠንካራ ተቃውሞ እንደተከሰተ ነው የሚያሳየኝ። ሌላው የሚያሳየኝ ምንድን ነው ድፍረት መጀመሩን ነው። ጥያቄነት እና ድፍረት መጀመሩን ነው አባላት መካከል እና ይህንንም በግልጽ በይፋ ማሳየት መጀመራቸውን ነው የሚያሳየኝ። ዶክተር ነጋሶ እንግዲህ እርስዎ በኦህዴድ አባላት መካከል በኦህዴድ ተመራጮች መካከል ብለውኛል። ነገር ግን ተቃውሞ የመጣው በአብዛኛው ከኦህዴድ መሆኑ ሲታይ በዛሬው የድምፅ አሰጣጥ ላይ ማለት ነው፣ ስለ ኦህዴድና ስለ ሌሎቹ የኢህአዴግ አባል ፓርቲዎች ግንኙነትስ ምንም ይነግረን ነገር አለ? ከዛ አንጻር ሳይታይ ሞ ይሄ አሁን ዛሬ የታየው ነገር ምናልባት በኦህዴድ በኩል እዚህ አይነት እንትን ሲታይ ምናልባት ኦህዴድ ኢህአዴግ በኢህአዴግ ውስጥ ችግር አለ ማለት ነው። በአንድ ድርጅት ውስጥ ችግር ካለ አባል ድርጅት ውስጥ ካለ በአጠቃላይ በኢህአዴግ ላይ ውስጥ ችግር አለ ማለት ነው። እንግዲህ ድርጅቶች ላይ የሚባል ነው። አንዱ ከሌላው ጋር ያለማስማማት ይሁን አይሁን ይሁን አላውቅም። ዋናው ነገር እንደ ኢህአዴግ ካየው በኢህአዴግ አባላት ውስጥ አንዱ ድርጅት ውስጥ ከኢህአዴግ አባላት ውስጥ አንዱ ድርጅት ውስጥ የዚህ አይነት ሁኔታ ከተከሰተ በዛ ድርጅት እና በአጠቃላይ ኢህአዴግ ውስጥ ችግር አለ ማለት ነው። ይህንን በዚህ ብቻ ይታያል ወይስ ሌሎች ችግሮች አሉ የሚለውን ለመናገር አልችልም። ዋናው ነገር የዚህ አይነት ሁኔታ ከተከሰተ በኦህዴድ ውስጥም ዘጠና አምስት አባላት ካልደገፉ የኢህአዴግ የኦህዴድን አቅጣጫ ካልደገፉ በኦህዴድ በኦሮሚያ ውስጥ እንዴት ነው ከእነዚህ ሰዎች በስተጀርባ እነሱን የመረጡ የመረጡ ሰዎች አሉ እና እነሱን ይወክላሉ እና ይሄ ነገር እንትን ከሆነ መታየት አለበት ይመስለኛል። በጥንቃቄ በጥበብ ካልተያዘ በኦህዴድም በኢህአዴግም ችግር ከተከሰተ በአጠቃላይ በሀገራችን ውስጥ ሊፈጠር ስለሚችል ይህንን ቶሎ ብሎ በጥበብ ለፓርላማ አባላት ማብራሪያ የሰጡት የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባዬ በአገሪቱ የተከሰቱ ችግሮች ተዳምረው ሲታዩ በህገ መንግስታዊ ሥርዓቱ ላይ የተቃጡ አደጋዎች ናቸው ብለዋል። የአሁኑ አዋጅም ችግሩን ከስር መሰረቱ መፍታት በሚያስችል ሁኔታ መቀረጹና ያስረዱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። የአስቸኳይ ጊዜ አዋጁን መጽደቅ የደገፉትን ተመራጮች በተመለከተ በአፈ ጉባኤ አባዱላ ገመዳ ይፋ በተደረገ መረጃ ላይ የቁጥር ስህተት ተከስቷል ሲል የኢትዮጵያ ፓርላማ ለአሜሪካ ድምፅ ማምሻውን አስታውቋል። ለአዋጁ የድጋፍ ድምፅ የሰጡት የፓርላማ አባላት ቁጥር 346 ሳይሆን 395 ነው ብለዋል የፓርላማው የኢንፎርሜሽንና ኮሚኒኬሽንስ ዳይሬክተር አቶ ያዕቆብ ወልደ ሰማያት ማምሻውን በስልክ ለእስክንድር እንደነገሩት በተቃወሙና ተአቅቦ ድምጽ ባደረጉ የፓርላማ አባላት ቁጥር ላይ ግን ስህተት አለመፈጠሩን ዳይሬክተሩ አስረድተዋል። ቀደም ሲል በዘገባው እንደተመለከተው 88 የፓርላማ አባላት የአስቸኳይ ጊዜ አዋጁን መጽደቅ ተቃውመዋል። ሰባቱ ደግሞ ድምፃቸውን ሳይሰጡ ቀርተዋል። የፓርላማው የኮሚኒኬሽንስ ዳይሬክተር አቶ ያዕቆብ እንዳሉት በዛሬው ስብሰባ ላይ የተገኙት የፓርላማ አባላት ቁጥር 490 ነው። ድምጽ የሰጡት ቁጥር ይህንን ያህል የሚሆነው በዚህ መንገድ ሲሰላ ነው ባይ ናቸውም።